በጠቅላይ ሚኒስትር አብይ አህመድ እና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል ሲል አቃቢ ህግ ክስ የመሰረተባቸው ተጠርጣሪዎች ራሳቸውን እንዲከላከሉ ፍርድ ቤቱ ወሰነባቸው። ተከሳሾቹ የመከላከያ ምስክሮቻቸውን እንዲያሰሙም ለሰኔ ሀያ አምስት ቀን ቀጥሯቸዋል። ከተከሳሽ ጠበቆች አንዱ በብይኑ ሂደት ላይ ያላቸውን ቅሬታ ገልጠዋል። መለስካቸዋማ ተከታዩን አድርሶናል። ባለፈው ዓመት ሰኔ 16 ቀን 2010 ዓ.ም ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለመግለጽ መስቀል አደባባይ ተገኝቶ በነበረው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ አቃቢ ህግ ክስ የመሰረተባቸው አምስት ሰዎች የቀረበባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በየነ። አቃቢ ህግ በአምስት ተጠርጣሪዎች ላይ ሁለት አይነት ክስ ነበር የመሰረተው ከአንደኛ ተከሳሽ እስከ አራተኛ ተከሳሽ ማለትም በጌቱ ግርማ፣ ብርሃኑ ጃፋር፣ ጥላውን ጌታቸውና ባህሩ ቶላ ላይ ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ መሰረት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስና ሰልፉን ለመበተን በማሰብ የቦምብ ጥቃት በማድረስ በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊት ወንጀል ከሷቸዋል አምስተኛ ተከሳሽን ደሳለኝ ተስፋይን ደግሞ የሽብር ድርጊት ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ ያለው እና ለፖሊስ መጠቆም ሲኖርበት ለፖሊስ ያላሳወቀ በመሆኑ ፈጽሟል ባለው የሽብርተኝነት ድርጊቶችን አለማሳወቅ ወንጀል ከሷቸዋል። ፍርድ ቤቱ አቃቢ ሕግ ባቀረባቸው ክሶች መሠረት የሰው ምስክር፣ የሰነድና የድምፅ ከምስል ማስረጃዎች በማቅረብ ክሱን ማስረዳቱን ተንትኖ ተከሳሾቹ የቀረበባቸውን ክስ እንዲከላከሉ ሲል በይኗል። ከተከሳሽ ጠበቆች መሃል የሁለተኛ ተከሳሽ ተከላካይ ጠበቃ አቶ ወንድሙ ይብሳ ብይኑ እስከተሰጠበት እስከ ዛሬ ድረስ ባለው ሂደት ቅሬታቸውን ለጋዜጠኞች ገልጸዋል። ፍርድ ቤቱ የክሱን ቅንብር አቀራረብ እንዳለ ጨምቆ አቅርቦታል። ተጠርጣሪዎቹ በፍርድ ቤት በመርመራ ላይ በነበረበት ጊዜ የሰጡትን ቃል አቅርቧል። እኛ ግን ይሄ ቃል ተጭነ ነው፣ ተደብድበን ነው፣ ተሰቃይተ ነው ብለን ያቀረብነው የጽሁፍም የቃልን መቃወሚያ መቆማ አልጠቀሰም። ይህ ቅሬታ ፈጥሮብኝ ምክንያቱም ፍርድ ቤቱ ሁሉንም ከጠቀሰ በኋላ የራሱን ስቴት ፍርድ ብይን መስጠት ይችላል። ይሄን አላደረገም። ቢያንስ ይሄኛን አሳንሶት ለአመል ኃይል አልጠቀሰም። እንዳት ወንድሙ ከሆነ በአሁኑ ወቅት በችሎቶች የጠበቆች የመደመጥ እድል ተጣቧል ሲሉም ይወቅሳሉ። ዞሮ ዞሮ በእኔ በኩል የሚታየኝ ከአምናና ዘንድሮ ሳስታይ የዘንድሮ ችሎት ከአምና ችሎት የወረደ ነው ለኔ። ምክንያቱም አምና በየር ዶሴ ቀን ተጠርጣሪዎችም ጠበቆችም እንደ ልብ ሀሳብን እንገልጽ ነበር፣ ያዳምጠን ነበር ችሎቱ። አሁን ዘንድሮ ጠባቡ ማዳመጥ እድል የለም። ጠበቆች መናገር አይችሉም። አሳብ መግለጽ አይችልም። ችሎት ደግሞ የሰው ብሶት የሚገልጽበት የመጨረሻ ቦታ ነው። ይሄ እድል አልነበረንም። ዞሮ ዞሮ ግን ተስፋ አንቆርጥም። ተከላከሉ በተማላው መሰረት መከላከያን እናቀርባለን። ተስፋ አረጋ፣ የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ብይኑን ካሰማ በኋላ ተከሳሾቹ መከላከያቸውን ያቀርቡ እንደሆነ ጠይቋቸዋል ተከሳሾቹም እናቀርባለን ስላሉ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን 2011 ዓ ም ቀጠሮ ቆርጧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።